ኢኮኖሚው አለ። በኢትዮጵያ የሐምሌ ወር የዋጋ ግሽበት ወደ 22.3 በመቶ አሻቅቧል። የኢትዮጵያ ስታትስቲክስ ኤጀንሲ መረጃ እንደሚያሳየው የምግብ ዋጋ ግሽበት 24.9 በመቶ ሲደርስ ምግብ ነክ ያልሆኑ ሸቀጦች ዋጋ ግሽበት 18.9 በመቶ ደርሷል። የኢትዮጵያ ስታትስቲክስ ኤጀንሲ በሐምሌ ወር አብዛኞቹ የእህል አይነቶችና አትክልት ጭማሪ ያሳዩ ሲሆን ለምግብ ዋጋ ግሽበት መጨመር ከፍተኛ አስተዋጽኦ አላቸው ብሏል። እንደ ኤጀንሲው ከሆነ አትክልት በተለይም ቀይ ሽንኩርት፣ ድንችና ቲማቲም ፈጣን የዋጋ ጭማሪ አስመዝግበዋል። የበርበሬ ዋጋ በዚህ ወርም እንዳለፉት ወራት በተከታታይ እየጨመረ ነው ብሏል። በመረጃው መሰረት የምግብ ዋጋ ግሽበት ባለፈው ሰኔ ወር ከነበረበት የተወሰነ ጭማሪ ሲያሳይ፣ ምግብ ነክ ያልሆኑ ሸቀጦች ዋጋ ግሽበት በአንጻሩ ቅናሽ አሳይቷል። የተባበሩት መንግስታት፣ የኮሮና ወረርሽኝ በኢትዮጵያ ሊያሳድር የሚችለውን ማህበራዊና ምጣኔ ሀብታዊ ጫና በዳሰሰበትና ባለፈው ግንቦት ይፋ ባደረገው ትንታኔ ግን በተለይ የምግብ ዋጋ ግሽበት በሚቀጥሉት አምስት ወራት ሊጨምር እንደሚችል ጥቆማ ሰጥቷል። የድርጅቱ የኢትዮጵያ ቢሮ ትንታኔ ኮሮና በአገሪቱ ሊስፋፋ የሚችልበትን ፍጥነት፣ ወረርሽኙን ለመቋቋም ገቢራዊ የሚደረጉ ክልከላዎችን ክብደት፣ የበረሃ አንበጣ መንጋና የውጭ ምንዛሪ ተመን የሚደርስበትን ጫና ከግምት ውስጥ በማስገባት በሦስት ሁኔታዎች እየተከፋፈለ ነው። በትንታኔው መሰረት ኮሮና በኢትዮጵያ እጅግ ከከፋና ወረርሽኙን ለመከላከል ተግባራዊ የሚደረጉ እርምጃዎች ከጠነከሩ የምግብ ዋጋ ግሽበት እስከ አርባ በመቶ ሊያሻቅብ ይችላል። ይህ ሦስተኛውና አስከፊው ሁኔታ ሊከሰት የሚችለው በወር በኮሮና የሚያዙ ሰዎች ቁጥር ከ30ሺ በላይ ካሻቀበ ና በመላ አገሪቱ ጠበቅ ያሉ ገደቦች ስራ ላይ ከዋሉ ነው። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ እንደሚሉት ኢትዮጵያ ከዚህ ቀደም የባሰ ገጥሟት ቢያውቅም የዋጋ ግሽበቱ የተባበሩት መንግስታት ድርጅት ትንታኔ ባለው መጠን ከጨመረ ፈታኝ መሆኑ አይቀርም። በቀላሉ ቋንቋ አምና በዚህ ወር በነበረው ዋጋ ለምሳሌ እና አሁን ባለው ስታወዳድረው አርባ በመቶ የምግብ ዋጋ ልዩነት አለው ማለት ነው። ግን ለኢትዮጵያ ኢኮኖሚ እኮ አርባ በመቶ በላይም ተከስቷል። ሁለት ሺ ስምንት ላይ ያየን እንደሆነ እስከ ስልሳ ሁለት ፐርሰንት ወጥቷል በአንድ ወር ላይ ከነዳጅ ዋጋ መጨመር ጋር በተያያዘ እና እንደዚህ አይነት ኢንፍሌሽን አጋጥሟል ለማለት ነው እና አርባ ስንት ቢወጣ ቀላል አይደለም። አሁን ባለው ኦሬዲ የኑሮ ወደነት ላይ እንደዚህን አይነት ከእንደገና ጭማሪ ማሳየቱ በጣም ከባድ ነው የሚሆነው ምንም ጥርጥር የለውም። ግን ባለፈው አስር አመት ውስጥ ካየነው ሀይስት ይሆናል ማለት ነው እና ቀላል አይደለም። በኢትዮጵያ የዋጋ ግሽበት ከአመት አመት ጭማሪ ቢያሳይም እጅግ ከፍተኛ በሆነ መጠን የናረው ከአስራ ሁለት አመታት ገደማ በፊት በዓለም ገበያ የነዳጅ ዋጋ ባሻቀበበት ወቅት ነበር። በወቅቱ የግሽበቱ ዋነኛ ገፊ ምክንያት በዓለም ገበያ የታየው ንረት ወደ ኢትዮጵያ መዛመቱ ነው። የገንዘቡ አስተዳደር ባለሙያው አቶ አብዱል መናን የኢትዮጵያ የዋጋ ግሽበት አርባ በመቶ ሊደርስ የሚችልበት እድል ውስን እንደሆነ ያምናሉ። ቢሆንም የኮሮና ወረርሽኝ ሊያሳድር በሚችለው ጫና አለመረጋጋት በበረታበት የኢትዮጵያ ፖለቲካ ጠባይ፣ እንደዚሁም የብር መዳከም ተደራርበው በሚያስከትሉት ጫና የዋጋ ግሽበቱ እስከ ሰላሳ በመቶ ሊደርስ እንደሚችል ያስረዳሉ። ወራቶች ብናይ ለአራት ለአምስት ወር ብናይ ኮንስቲስተንት ሊክ ከሀያ ፐርሰንት በላይ ነው እና ጥሩ የመካከለኛውን እንኳን ሴናሪዮ ብንወስድ ወደ ሰላሳ ፐርሰንት ማለት አይሆንም ለማለት ይከብዳል። ለምን የፖለቲካውም ሲቹዌሽን አለ ያለመረጋጋቱ ማለት ነው። ከኮቪዱ ጋር በተያይ ዲስረፕሽን ይኖራል። የብር ደግሞ ፈጣን የሆነ ዲፕሪሽት የማድረግ ነገር ስላለ ከውጭ የሚገቡት እቃዎች ላይ ኢፌክት ስላለው ይህም ዳይሬክትሊ ምግብ ዋጋም ላይ ይንጸባረቃል እና ይህን ይህን ጉዳዩ ሲታይ ከግንዛቤ ሲታይ ሜይ ቢ ወደ ሰላሳ ፐርሰንት ሊቃረብ ማቅረብ ግን ያኛው አርባ የሚለው ግን በጣም ወስት ኬስ ሴናሪዮ ያ በጣም ሀይል ያላይክሊ እንደ አሁን በምናየው መረጃ ስለ ኮቪዱም በምናገኘው መረጃ ያ በጣም የሆነው ሴናሪዮ ይከስታል የሚልበት የለኝም። የአቶ አብዱልመናን እይታ የተባበሩት መንግስታት ድርጅት የኮሮና ወረርሽኝ በኢትዮጵያ የሚስፋፋበት ፍጥነትን በተመለከተ ካስቀመጠው ሁለተኛ ትንታኔ ጋር የተስማማ ነው። ሁለተኛው በወር በኮሮና የሚያዙ ሰዎች ቁጥር ከ10 ሺህ እስከ 15 ሺህ ደርሶ ጠንከር ያለ ወረርሽኝ ከተከሰተ የሚል ስሌት ነው። በዚህ ስሌት የወረርሽኙን ፍጥነት ለመግታት ገቢራዊ የሚደረጉ ገደቦችም ጠንከር ስለሚሉ በኢትዮጵያ ምጣኔ ሀብት ላይ የሚኖረው ጫና ከፍ ይላል። የበረሃ አንበጣ መንጋ ወረርሽኝን ጨምሮ ወረርሽኙን ለመቆጣጠር ገቢራዊ በሚደረጉ የተራዘሙ ክልከላዎች የሚፈጠር የአቅርቦት መስተጓጎል የምንዛሪ ግብይቱ በሚደርስበት ጫና የምግብና ምግብ ነክ ያልሆኑ ሸቀጦች ዋጋ ንረት እስከ 30 በመቶ ከፍ ሊል ይችላል። ትንታኔው በወር በኮሮና የሚያዙ ሰዎች ቁጥር ከአምስት ሺህ በታች ከሆነ ወረርሽኙን ለመከላከል ገቢራዊ የሚደረጉ ገደቦች ምጣኔ ሀብታዊ ጫናም አነስተኛ የሚሆንበትን የመጀመሪያ ሁኔታ አስቀምጧል። በኮሮና የሚያዙ ሰዎች ቁጥር ድርጅቱ በተነበየው ልክ ከሆነና ወረርሽኙን ለመገደብ የሚደነገጉ ገደቦች ላላካሉ የምግብና ምግብ ነክ ያልሆኑ ሸቅጦች የዋጋ ንረት አሁን ከሚገኝበት 25 በመቶ መጨመሩ እንደማይቀር የተባበሩት መንግስታት የትንተና ሰነድ ይጠቁማል። እንደተቀሩት ሁለት ሁኔታዎች ሁሉ የበረሃ አንበጣ መንጋ፣ በምንዛሪ ተመላይ የሚፈጠር ጫና እንዲሁም በአቅርቦት ላይ የሚፈጠር መስተጓጎል ለዋጋ ንረቱ ተጨማሪ ገፊ ምክንያቶች ይሆናሉ። በዓለም አቀፍ የምርት ሰንሰለትም ይሁን የግብይት ስርዓት ከፍተኛ ተጽዕኖ ያሳደረው የኮሮና ወረርሽኝ በኢትዮጵያም የዋጋ ግሽበትን ጨምሮ የተለያዩ ምጣኔ ሀብታዊ ዳፋዎች ሊያስከትል እንደሚችል የተለያዩ ተቋማትና ባለሙያዎች በተከታታይ የሰሯቸው ጥናቶች ይጠቁማሉ። አቶ አብዱል መናን በኢትዮጵያ ገበያ ባለፉት አምስት ወራት ገደማ የኮሮና ወረርሽኝ ከሁለት እስከ አምስት በመቶ የዋጋ ንረት ሳያስከትል እንዳልቀረ ይገምታሉ። ባለሙያው እንደሚሉት በአገሪቱ ለሚታየው የዋጋ ንረት ብቸኛው መንስኤ ግን ወረርሽኙ ብቻ አይደለም። ባለፈው ዓመት ጀምሮ ሁለት ዓመት ጀምሮ ያየን እንደሆነ በጣም አኔሽል እኮ ኢንፍሌሽን እኮ ጨምሯል። ባለፈው ሁለት ዓመት ሜሊ የፖለቲካ አለመረጋጋት ነው የኢትዮጵያ የኢንፍሌሽን ችግር የነበረው እና ግን ባለፈው አራት ወር አምስት ወር አካባቢ ደግሞ ከሶስት እስከ አምስት ፐርሰንት አካባቢ የኢንፍሌሽኑ ጨምሯል። እና ኮሮናው እንደ አንድ ኮንትሪቢሽን ይኖረዋል። ግን ከዛም ባሻገር የከረንሲ ዲፕሪሴሽኑ ጉዳይም መታሰብ አለበት። እነዚህ ነገሮች በአንድ ላይ ነው የመጡት። ባለፈው አንድ ስምንት ወር አካባቢ የከረንሲ ዲፕሪሴሽኑ ቀላል አይደለም እና የእሱም ኢምፓክት አለው እና ሁሉ ነገሮች በአንድ ላይ የለም ችግሮች ተደራርበው ስለመጡ ኢንፍሌሽኑ ባስ ብሏል። ግን ኮሮናውም ኢምፓክት የለው ማለት ይከብዳል። ቢ ከሁለት እስከ አምስት ፐርሰንቱ የእሱ ኮንትሪቢዩሽን ሊሆን ይችላል። ከሁለት ሳምንታት ገደማ በፊት በአዲስ አበባ በተካሄደ ውይይት ላይ የገንዘብ ሚኒስትሩ አቶ አህመድ ሺዴ የዋጋ ንረት ለመንግስታቸው ሁነኛ ፈተና እንደሆነበት ተናግረዋል። ሚኒስትሩ እንዳሉት በተከታታይ እየጨመረ የመጣው የዋጋ ንረት በዜጎች ላይ ካስከተለው የኑሮ ውድነት ባሻገር በአጠቃላይ የኢትዮጵያ ምጣኔ ሀብትን ለችግር ዳርጓል። በተለይ ከቅርብ ጊዜ ወዲህ ኢንፍሌሽን፣ የኑሮ ውድነት ከፍተኛ ጫና በሕዝባችን ላይ ያስከትለ ይገኛል። በኢኮኖሚ ላይም ከፍተኛ ሆነ ማክሮ ኢምባላንስ እያመጣ ይገኛል። ስለዚህ ይህን ጉዳይ መቆጣጠር እና ወደ ነጠላ አሀዝ እንዲሆን ማድረግ አንዱ ትኩረት አቅጣጫ ነው ማለት ነው። ባለፉት ዓመታት መንግስት የዋጋ ግሽበትን በነጠላ አሀዝ ለመወሰን በተደጋጋሚ ቃል ሲገባ ቢቆይም የሰመረ አይመስልም። የኢትዮጵያ ከፍተኛ የመንግስት ባለስልጣናት በተሳተፉበትና በአስር ዓመታቱ የምጣኔ ሀብት እቅድ ላይ በተደረገ ውይይት የብሔራዊ ባንክ ገዢ ይናገር ደሴ መንግስታቸው የዋጋ ንረትን በመቆጣጠር ረገድ ሳይሳካለት መቆየቱን አምነዋል። የዋጋ ንረትን በተመለከተ ባለፉት አስር ዓመታት የኢትዮጵያ የዋጋ ንረት በአማካይ ከ15 በመቶ በላይ ሆኖ ነው በ10 ዓመት ውስጥ የቆየው። የአምስት ዓመት መርሃ ግብሮች ስናዘጋጅ ወደ ነጠላ ሀዝ እናወርዳለን የሚል በተደጋጋሚ የሚቀመጥ ግብ ነው። ሆኖም ግን ይሄ ሆኖ አይታይም። እንደሚታወቀው የዋጋ ንረት የተለያዩ ምክንያቶች አሉት። አንደኛው ምክንያት የሞኔተሪ ምክንያቶች ሊኖሩ ይችላሉ። ሁለተኛው ደግሞ ከሞኔተሪ ውጭ የሆኑ ሌሎች ምክንያቶች የዋጋ ንረትን ሊያስከትሉ ይችላሉ። ለምሳሌ ከፕሮዳክሽን ሴክተር አኳያ የምርትና ምርታማነት ሁኔታ ከተዛባ ወይ በበቂ መጠን ካልቀረበ ወይም አንዳንዴ ምርቱም ተመርቶ ወደ መዳረሻ ገበያዎች ካልደረሰ ያ ምርት እና እጥረት ካጋጠመ የዋጋ ንረት ሊከሰት ይችላል። አንዳንድ ጊዜ ደግሞ ከአቅም በላይ በሆኑ የጸጥታ የሁከት፣ የግርግር ሁኔታዎች ሲያጋጥሙ እንደዚሁ ለዋጋ ንረት ማባባስ እንደ ጊዜያዊ መነሻ ሆነው ምክንያት ሊሆኑ ማባባሻ ምክንያትም ሊሆኑ ይችላሉ። ስለዚህ በዚህ ረገድ የዋጋ ግሽበትን በተለይ ከገንዘብ አቅርቦት አኳያ ለመቆጣጠር ጥረት ሲደረግ ቆይቷል። ነገር ግን የዋጋ ንረት የብዙ ነገሮች ድምር ውጤት በመሆኑ በታሰበው ልክ በነጠላ አሃዝ ሳይገደብ ነው የቆየው። የኢትዮጵያ መንግሥት ባለፉት አስርተ ዓመታት የተከተለው አሰራር የዋጋ ንረትን የሚፈጥር እንደነበር የገንዘብ አስተዳደር ባለሙያው አቶ አብዱል መናን ያስረዳሉ። በብድርና ብር በማተም የተነቃቃው የኢትዮጵያ ምጣኔ ሀብታዊ እድገት ለዋጋ ንረት ዋነኛ ገፊ ምክንያት መሆኑን የሚያስታውሱት አቶ አብዱል መናን የማምረት አቅም ሳይጠናከር በቁጥጥር ስር የመዋሉ ነገር እንደማይታሰብ ለዶቸ አስረድተዋል። መቼስ ኢንፍሌሽን የብዙ ፋክተሮች ውጤት ነው። ግን ባለፈው ከአስር አስራ አምስት ዓመት የተከተልነው የኢኮኖሚክ ፖሊሲ በምንድን ነው ፋይናንስ የተደረገው ነው? የመንግስት ኢንፍራስትራክቸር ሰፍተዋል፣ የመንግስት የልማት ድርጅቶች ሰፍተዋል፣ ባንኩ እንደዚሁም የግለሰብ ኢንቨስትመንት በጣም ሰፍተዋል። እና ይሄ ኢኮኖሚ እድገቱ የመጣበት ሚንስ ነው። አንደኛውም ኢንፍሌሽኑ ሜይንሊ ከውጭ የተበደርነው እና ከሀገር ውስጥ ብድር እንደዚሁም ደግሞ ብር በማተም የመጣ ነው። እነዚህ ናቸው ምንጮቹ ማለት ነው። ኢንቨስትመንቱ ፋይናንስ የተደረገ በዚህ መልኩ ነው እና የአገሪቱ የማምረት የማምረት አቅም ስልህ ኮንሱመር የሚሆኑ ከምግብ ጀምሮ ሌሎችም ለኮንሱመር የሚሆኑ እቃዎች የማምረት አቅም በደንብ ሳያድግ ግን ፍላጎት ተጨምሯል። እዚህ ጋር በብር ህትመት፣ በብር ከውጭ በመበደር እና ፍላጎት በጣም ጨምሯል። እና እዚህ ጋር አቅርቦቱ አላደገም፣ እዚህ ጋር ግን ፍላጎት ጨምሯል። በገንዘብ ህትመቱ፣ በብድሩ፣ እና በተለያየ መልኩ የሚወጣው ገንዘብ እና ሜይንሊ በዚህ መልኩ የተከሰተ ኢንፍሌሽን ነው። ከአስር አመት እስከ አስራ አምስት አመት ውስጥ ያለው ይሄ የተከሰተ ነው። ምክንያቱ ይሄ ነው። ሜይል ይሄ የፈጠረው እንትን ነው እና አሁንም ይሄንን መቀነስ የሚችለው የኢኮኖሚን ፕሮዳክቲቭ አቅም መጨመር ነው። የማምረት አቅም አንድ ኢኮኖሚ በበቂ ሁኔታ ሳይጨምር ፍላጎትን መጨመር እንዳልኩት በብድር እየተበደሩ፣ ስራ ቅጥር ይጨምራል፣ ኢንቨስትመንት ይጨምራል፣ ገንዘብ እያተሙ በዚህ መልኩ ፍላጎትን መጨመር ፕሮዳክቲቭ አቅም እስካላደገ ድረስ ኢንፍሌሽን ምንም ናቹራል ነው፣ ፌኖሜና ነው፣ የዛ ውጤት ነው። መቆጣጠሪያ ያቃተው ምክንያት في <applause> من المدينه التي تتمكن من المدينه التي تتمكن من المدينه التي تتمكن من المدينه التي تتمكن من አሁንም እየተሞከረ ሞከረ ያለው ህትመትን ለመቀነስ በመወከል ሌሎችም የመቆጣጠሪያ ዘዴዎችም በማበጀት ለመቀነስ እየተሞከረ ነው ያለው እና የዛ ሁሉ የአስራ መጫ ነ አሁን ድረስ አለቅም ያለው የተባበሩት መንግስታት የኢትዮጵያ ቢሮ የሰራው ትንታኔ በሚቀጥሉት አምስት ወራት ኢትዮጵያ ለዓለም ገበያ የምታቀርባቸው ምርቶችና አገልግሎቶች ከሀያ አምስት እስከ ሰላሳ በመቶ ሊቀንሱ እንደሚችሉ ጥቆማ ሰጥቷል። አገሪቱ የምትሸምተው ነዳጅም ሊቀንስ ይችላል። ኢትዮጵያ ባለፈው ዓመት የ2 ነጥብ 6 ቢሊዮን ዶላር ነዳጅ ከዓለም ገበያ የገዛች ሲሆን በተባበሩት መንግስታት ትንታኔ መሰረት ይህ በጎርጎሮሳዊው 2020 ዓ ም ወደ 1 ነጥብ 3 ቢሊዮን ዶላር ዝቅ ሊል ይችላል። ከውጭ ወደ ኢትዮጵያ የሚላከው የገንዘብ መጠንም ከ30 እስከ 50 በመቶ ይቀንሳል። ይህ ከ1.7 እስከ 2.8 ቢሊዮን ዶላር የሚደርስ ቅናሽ ማለት ነው። የውጭ ቀጥተኛ መዋለ ንዋይ በፍጥነትና ለረዥም ጊዜ ያሽቆለቁላል። በተለይ የዋጋ ንረት መባባስ መደበኛ ባልሆነው የኢኮኖሚ ዘርፍ ተሰማርተው የዕለት ጉርሳቸውን በሚያበስሉ ዜጎች ላይ ሊያሳድር የሚችለው ጫና በርካቶችን የሚያሳስቡ ነው ይታያል። እንደ ግንባታ ባሉ የሥራ ዘርፎች የተሰማሩና በከተሞች አካባቢ የሚኖሩ ዜጎች ኮሮና ከሌሎች ፖለቲካዊና ምጣኔ ሀብታዊ ምክንያቶች ተደራርቦ የሚያስከትለው የዋጋ ንረት ሊበረታባቸው ይችላል። አቶ አብዱል መናን እንደ ገጠሩ ሁሉ በከተሞች ሊቸገሩ የሚችሉ ዜጎችን ለመርዳት የሴፍቲኔት መርሃ ግብሮች እንደሚያስፈልጉ ተናግረዋል። ነገሩ በጣም ከበድ ያደረገው ስራ ሳይኖር ወይም ስራ ተቀጻጭቶ አደ ሴም ታይም ኑሮ ሲወደድ በጣም ጫናው ታች ያለው ገቢው ዝቅ ያለ የህብረተሰብ ክፍል ላይ ጠንከር ያለ ስለሚሆን መንግስት ሊያደርግ የሚችለው የከተማ ሴፍቲ ኔቶች ካሉ እንደዛ በምግብ መልኩ መርዳት ይቻላል። አንደኛው። ሁለተኛው ከአለም አቀፍ ተቋማት ከወርልድ ባንክና ኤምኤፍ አንድ እንደዚሁም የልማት አጋር ከሚባሉት ሀገሮች እርዳታ በመጠየቅ አሁንም እየተደረገ ነው እና ከተማም አካባቢ ገጠር አካባቢ እንኳን ሴፍቲ ኔት አለ። በተለያየ መልኩ እርዳታ በእህል መልኩ በተለያየ መልኩ ያገኛሉ ገበሬዎች። እና ከተማ አካባቢ የተጠናከረ እንኳን ሴፍቲ ኔት ስለሌለ ከተማ አካባቢ ያለው ህብረተሰብ ይበልጥ ዝቅተኛው የገቢ ያለው ህብረተሰብ ክፍል ስለሚጎዳ እሱን በተለያየ ሴፍቲ ኔት ፕሮግራም ለመምጣት በጣም ዝግጅት ማድረጉ ያስፈልጋል። በጠረን ሰፊ የሆነ ፓኬጅ በምግብ መልኩ ሎጂስቲክሱንም በመዘርጋት መዋቅሮንም በመዘርጋት ወይም ያለውን የመንግስት መዋቅር በመጠቀም በዛ መልኩ ሊረዱት ማሰብ መቻል አለባቸው። ነገሩ ከበድ ያለ እንደሆነ አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።